በጋምቤላ ክልል አንድ ፓኪስታናዊና አራት ኢትዮጵያውያንን የገደለው ጥቃት በፓኪስታንና በዜጎቿ ላይ ያነጣጠረ አይደለም ሲሉ በኢትዮጵያ የአገሪቱ አምባሳደር ገለጹ። አምባሳደር ኡላም ዳስ ተጊርን በአዲስ አበባ ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን ልኳል። ሰሞኑን በጋምቤላ ክልል በታጣቂዎች የተፈጸመውን ጥቃት አስመልክቶ ቪኦኤ ያነጋገራቸው በኢትዮጵያ የፓኪስታን አምባሳደር ኡላም ዳስ ተጊር የሟቹ ፓኪስታናዊ አስከሬን ትናንት ማምሻውን ወደ ሀገሩ መላኩን አስታውቀዋል። በዚሁ ጥቃት ከተገደለው አንድ ፓኪስታናዊ በተጨማሪ ሌሎች አራት ፓኪስታናዊያን መቁሰላቸውንም አስረድተዋል። ሟቹ ፓኪስታናዊ ኢንጂነር ወደ ኢትዮጵያ ከመጣ አንድ ወር እንኳን ያልሞላው መሆኑን የኤምባሲው ምንጮች ገልጸዋል። ጥቃቱ እንዴት እንደተፈጸመም አምባሳደር ዳስተጊር አብራርተዋል። በርካታ ሰዎች ያሉበት የታጠቀ ቡድን ከምሽቱ 12 ሰዓት ተኩል አካባቢ ጥቃት ሰነዘረ። በተከፈተው ተኩሱ ምክንያት አንድ ፓኪስታናዊ ሕይወቱን አጣ። አራቱ ደግሞ ቆሰሉ። የቆሰሉት ለሕክምና ወደ ጋምቤላ ሆስፒታል ተወሰዱ። ሕይወቱን ያጣው ሰው አስከሬን ደግሞ ወደ አገሩ ተላከ። በዚሁ ጥቃት የሞቱትን ሰዎች ቁጥር በተመለከተ አዲስ መረጃ ይኖር እንደሆን የጠየኳቸው አምባሳደሩ ቀደም ሲል ከተገለጸው የተለወጠ ነገር እንደሌለ አስረድተዋል። በጥቃቱ አራት ኢትዮጵያውያንና አንድ ፓኪስታናዊ መገደላቸውን፣ ሌሎች አራት ኢትዮጵያውያንና አራት ፓኪስታናውያን ደግሞ መቁሰላቸውን የመንግስት ምንጮች መግለጻቸው ይታወሳል። በጋምቤላ አካባቢ በእርሻ ስራ ከተሰማራው ሳኡዲ ስታር ኩባንያ ላይ ስራዎችን በኮንትራት የወሰደ የፓኪስታን ኩባንያ በዚያ እንደሚገኝ የገለጹት አምባሳደሩ ጥቃቱ የደረሰባቸው የሀገራቸው ዜጎች በዚያ የልማት These were uh, Pakistani engineers uh, and skilled people who were there. So, the attack obviously is not targeted against uh, our country. ስ እነዚህ በዚያ የተገኙ ፓኪስታናዊ መሀንዲሶች ና ሌሎች ባለሙያዎች ናቸው ስለዚህ ጥቃቱ በእኛ ሀገር ና በዜጐቻችን ላይ የተነጣጠረ እንዳልሆነ ግልጽ ነው ነገር ግን ጥቃቱን የፈጸሙት የአካባቢ ተወላጅ የሆኑ ሰዎች ምናልባትም ሌላ ምክንያትና አላማ ሊኖራቸው እንደሚችል እረዳለሁ ጥቃቱን ማንም የፈጸመው ማንም ግን ምርመራ እንደሚካሄድ ና ተጠያቂ እንደሚሆንም ከኢትዮጵያ መንግስት ማረጋገጫ አለን ጥቃቱ ከተፈጸመ ጊዜ ጀምሮ ጉዳዩ ከሚመለከታቸው የኢትዮጵያ መንግስት አካላትና በጋምቤላ ከሚገኙ የፓኪስታን ዜጎች ጋር የቅርብ ግንኙነት እያደረጉ መሆኑንም አምባሳደር ኡላም ዳስ ተጊር ተናግረዋል። በጋምቤላ ክልል ጥቃቱን የፈጸመውን ቡድን ማንነት በተመለከተ ከኢትዮጵያ መንግስት የተሰጠ ሰፋ ያለ ማብራሪያ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የሚባል ድርጅት ኃላፊ የሆኑት አቶ ኦባንግ ሜቶ ከትናንት በስቲያ ለቪኦኤ በሰጡት ቃል የተገደለው ፓኪስታናዊ አንድ ሳይሆን አራት መሆናቸውን ገልጸው ነበር። በኢትዮጵያ የፓኪስታን አምባሳደር ዛሬ የሰጡትን መግለጫ መነሻ በማድረግ ሰለሞን አባተ ወደ አቶ ኦባንግ ደውሎ አነጋግሯቸዋል። ሰሞኑን በእናንተ በኩል ምንጮቻችሁ አራት የፓኪስታን ዜጎች እንደተገደሉ ነግረዋችሁ እንደነበረ ነግረውኛልና ይህንንም ለሕዝብ አስተላልፈናል። የፓኪስታን ኤምባሲን አዲስ አበባ የሚገኘውን ዛሬ የአሜሪካ ድምፅ ዘጋቢ አነጋግሯቸው ነበርና የተገደለው የፓኪስታን ዜጋ አንድ ሰው እንደሆነና እሱም አስክሬኑ ወደ ሀገሩ መላኩን ገልጸውልን ነበረ። እናንተ ኬት ነው ያንን መረጃ መጀመሪያ ያገኛችሁት? አራት ፓኪስታናውያን ተገድለዋል የሚለውን ያ እያገኘን ከዛ ጋር ከሆስፒታል ነው እንኳን ትላንት ራሱ አንዱ የፓኪስታኑ ጊዜ ጋር ኢሜል ልኮን ነበር። ከኛ አራታችንን እነሱ ያር ያለ የነገረኝ ስፔሻሊ ከሀገር ቤት ያሉ ሰዎች እና በሆስፒታል እንኳን የምትሩ ሰዎች የሞቱ ሰዎች አራቱ ፓክስታን መሆኑ ነገር ነኝ እና በዛ ላይ ደግሞ ሆስፒታል የነሱ ሬሳ እየወሰዱ ሰዎቹን እነሱ ነው እየነገሩ ያውም ምንጫችንን እና በዚህ አራቱ መሆኑ የጥቆስሎ እንኳን አራቱ መሆኑ ሰምተናል፣ ከነኝ ሰዎቹ ጋር አው ግን። ኤምባሲው አምባሳደሩ ግን የሚሉት አንድ አንድ ፓኪስታናዊ እንደ ሞተ ነው የሚናገሩት። አሁን እኛ የሰማን ከሰዎቹ ነው፣ በቃ ማለትም ምንጩ አገር በድ ያሉ ሰዎች ስፔሻ እዛ ጋር የሞቱ ሰዎች በአየናቸው ያዩ ሰዎች እነሱ ነበሩ የነገሩ ለእኛ ማለት ነው። አንድ ሰው አሁን ለምሳሌ ከሰዎች እንድሰማን ኦልሞስት ያንን ጊዜ በኢንተርቪው ጊዜ ሄሊኮፕተር መቶ ነበር እና ሄሊኮፕተር ስመጣ የወሰደው ሬሳዎች አንድ ሰው አይደለም ሰዎች እየነገረው። አሁን እኛ ራሳችን ግራ ገባኝ። ለምንድን ነው የፓኪስታን ግን አንተ ቅድም እንደነገርኩት ፓኪስታኑ ላይ ፓኪስታኑ ሰዎች ግዴታ አካውንታቢሊቲ መሆን አለበት የሞቱ ሰዎቻቸው ስንት ሰዎች እንደሆነ በግዴ ጠ በእውነተኛ መነጋገር አለባቸው። እነሱ ከኢትዮጵያ መንግስት ጫና ነጻ የሆኑ ሰዎች ናቸው እና የራሳቸውም ዜጎች ናቸው ተገድለውባቸዋል የሚባለው እና ስለዛ ሲናገሩ የሚዋሹ አይመስለንም በእኛ በኩል። ምንድን ነው የኔ ጥያቄ፣ የእናንተን ምንጮች እየተከታተላችሁ ትክክለኛ መረጃ እንዳያቀርቡላችሁ ለእናንተ ይሄ ደግሞ ለህዝብም የሚቀርብ ስለሆነ የድርጅታችሁንም ተአማኒነት የሚጎዳ እንዳይሆን የምታደርጓቸው ጥረቶች ምንድናቸው ነው?

ያንን በመጀመሪያ ኢንትርቪው ሲያርግ እነሱ ጋር ደወየ ነበር። እንደዚያ ከአንተ ሳንገናኝ በፊት አነጋገርኩት እና በትክክለኛ እንደዚያ አሉ። እና የቆሰሉ ሰዎች እንኳን አራቱ ፓኪስታኒዎች አሉ፣ እንደዛ ሰምቴናል ከነኝ ሰዎቹ ጋር እና ግን እንደገና ለማረጋገጥ እነኛ ራሳችን እንደውላለን እንጠይቃለን። ግን እንደ ሰማን ከዛ ጋር ያሉ ሰዎች ሆስፒታል አካባቢ የነ የውስጥ ዜጎች ፓኪስታኒዎች እንደዛ ነበሩ። የውስጥ ዜጎች። እሺ፣ አቶ ባንክ ሜቶ፣ ለተጨማሪ መረጃዎች ተመልሼ እመጣለሁ ወደ እርሶ። ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ በአድማጮቻችን ስም ቴንኪዩ፣ ጌታ ይባካቸው